የወጣቶች ዓለም ሁለቱም ወጣቶች ናቸው። የ15ና የ18 ዓመት አዳጊዎች አንደኛው በስተ ምስራቅ በሐሮማያ ሌላኛው ደግሞ በደቡብ ምዕራብ ሚዛን ተፈሪ ይኖራሉ። 1000 ኪሎ ሜትር ገደማ ርቀት እንደው በፌስቡክ ተዋወቁ፣ ጓደኛ ሆኑ። በአካል ሳይገናኙ ቀልዶች ብቻ የሚስተናገዱበት ገጽ ከፍተው ሚሊዮን የተሻገረ ተከታታይ አፈሩ። አማኑኤልና ያሬድ ይባላሉ። ተዋውቋቸው። የአቤና ከቤ የፌስቡክ ገጽ ጠንሳሽና መስራቾች ናቸው። አንድ ጥያቄ ነበረኝ። ኦኬ፣ ጥያቄ የምን ነበር? ጠይቀኝ። እሺ፣ የሰው ልጅ ላልሰራውና ላላደረገው ነገር መቀጣት አለበት? ኦኬ፣ ጥያቄ ይሄ ነበረ። የሰው ልጅ ላልሰራውና ላላደረገው ነገር ሊቀጣ አይችልም። አሀ፣ እንደዛ ከሆነ ትላንት የተሰጠን ቤት ስራ አልሰራውም ለዚህ አልቀጣም ማለት ነው የሰማችኋቸው አቤና ከቤ ገጸ ባህሪያት ናቸው ቀልደኞች እጥር ምጥን ያሉ አስፈጋጊ ምልልሶችን በማቅረብ በፌስቡክ ተጠቃሚዎች ዘንድ ይታወቃሉ እንዲህ እንዳሁኑ በድምፅና በቪዲዮ ከመምጣታቸው በፊት ተከታታዮቻቸው የሚያውቋቸው በምስል ብቻ ነው ሀጫ በረዶ የመሰለ ጥርሶቻቸውንና አፍሮ ጸጉራቸውን በትልቁ የሚያሳየው ምስላቸውም ቢሆን በካርቶን መልክ የተሳለና በግራፊክስ የተቀናበረ ነው ሊያውም በኢትዮጵያ አይደለም፣ በምስራቅ አውሮፓዊቱ ሀገር ዩክሬን እንጂ። የ15 ዓመቱ አማኑኤል በላይነህ አቤና ከቤ እንዴት እንደተሰሩ ከስር መሰረቱ ጀምሮ ያስረዳል። ያሬድ አክቹዋሊ ፈን የሆነ ልጅ ነው። ሰው ማዝናናት መሳቅ የሚወድ ልጅ ነበርና ከዚህ በፊትም ደግሞ ሌላ ሀገር የተለመደ ነገር ነበር። የሆነ ፔጅ ነበርና እሱ ፔጅ ለምን ኢትዮጵያ ውስጥ አይመጣም? ለምን እኛ አንደርስታንድ በምናደርገው ቋንቋ ጥሩ ቀልዶችን ፖስት ማድረግ አንጀምርም? በሚለው ጀመረና ከዛ በኋላ እኔም በጣም ኢንተረስት አደረገኝ። ፊክሽናል ካራክተሮቹን ክሬት ያደረግልን ዩክሬናዊ የሆነች ሴትዮ ነች። ለእኛ ያለም አክቹዋሊ ክሬት ያደረገችው ለግሎባሊ ብላ ነው። እኛ አነጋግረናት ገዝተናት ነው የወሰድነው። እንዲህ መልክ መልክ የያዙት አቤና ከቤ ሳቅ የሚያጭሩ ጉዳዮችን የሚያነሱ ዋዘኛ ወጣቶች ተደርገው ተቀርጸዋል። መስራቾቹ ከትምህርት ቤት ውሎ እስከ ፍቅር ግንኙነት፣ ከማህበራዊ እስከ ሀገራዊ ጉዳዮችን እየመዘዙ ያዝናናሉ፣ ይሳለቃሉ፣ ሲላቸው በጎን ይተቻሉ። ወቅታዊ መነጋገሪያዎችን ቀልድ ቀላቅለውበትና አዋስተው ወደ ፌስቡክ ገጻቸው ያመጣሉ። ራሳቸው የሚፈጥሯቸው ቢኖሩም ብዙዎቹን ግን የቀልድ ተሰጦ ካሏቸው ተከታታዮቻቸው ይቀበላሉ። ይህ ሲባል ደግሞ የደረሳቸውን ሁሉ ለቀልዶቻቸው ግብአትነት ይጠቀሙበታል ማለት እንዳልሆነ አማኑኤል ይናገራል። እኛ ፕላትፎርም ነው፣ እዚህ ጋር የሰራ ነው። እኛ ርለን ሙሉቹን ቀልዶች የምንጽፈው ሰዎች ይልኩልናል፣ የተለያዩ ቀልዶች እኛም እንፈልጋለን። ከዛ በኋላ አንድ ላይ አቀናሽተን ኢዲት አርገን ፖስት እናደርጋለን ማለት ነው። ጋይድ ላይን አለን። ሁሉም የቲም ሜምበሩ የሚከተለው ጋይድ ላይን አለን። ሴክሹዋሊ ሪሌትድ የሆነ ነገር፣ ፖለቲካሊ ሪሌትድ የሆነ ነገር፣ ሪሊጅስ የሆነ ነገር እና ደግሞ ሌሎች ለኢትዮጵያኖች ኦፌንድ ሊያደርጋቸው የሚችሉ ነገሮችን በሙላ ለአለም አካተት የተቻለ ጥረት እናደርጋለን። ፊፍቲ ፐርሰንት ኦፍ የሚደርሰን ፖስት የማናደርጋቸው ነገሮች ናቸው። አንድ ቀልድ ለአቅመ እይታ ከመብቃቱ በፊት ይህንን ማለፍ ቢጠበቅበትም መስራቾቹና የገጹ አንቀሳቃሾች አቤና ከቤን ከአዳዲስ ቀልዶቻቸው ጋር በየቀናት ልዩነት ውስጥ ይዘው ከተፊላሉ። አስገራሚው ነገር ይህን የሚያደርጉት ሰዎች በተለያዩ ከተሞች የሚኖሩና በአይን እንኳን ተያይተው ማያውቁ መሆናቸው ነው። በዚያው በፌስቡክና በኢንተርኔት መልዕክት መለዋወጫዎች በመታገዝ ስራቸውን ያቀላጥፉታል። ሁለቱ መስራቾች ለመጀመሪያ ጊዜ ፊት ለፊት የተገናኙት ስራቸው እውቅና አግኝቶ ለሽልማት አዲስ አበባ የተጠሩ ጊዜ ነበር። የአስራ ስምንት ዓመቱ ያሬዳ እያሌው ያንን ጊዜ ሲያስታውስ ፈገግ ይላል። ፌስቡክ ላይ ብቻ የምታወቀው ልንገናኝ ይቻላል። ያው በድሬሱ አዋድ በኩል ነው ስንገናኝ። እንግዲህ በቃ ልክ እንደማቆ ያለ የተሰማኛ አጠገቡ ሴድ ምናምን ማለት አዲስ ሰው አልሆነብኝም። ትንሽ ብቁጭ ተጫወተን ና ከቲማችን ጋር አውርተ ምናምን ወደ ቀጥታ ወደ ሸራተን ነበር ያመራ ነው። ያው ስንገባ ብዙም ሰው አላወቀንም። ምክንያቱም አቤና ከቤት ባል የሚያስበው ሁለት አፍሮ ስታይል ጸጉራቸው ጎፈሬ የሆነ ነገር ምናምን እንደዛ ነበር የሚያስቡት ልክ አሸናፊዎች ይጠሩ ሻለ አቤና ከቢ አሸናፊ ነው ሲባል ስንወጣ ሰው ሁሉ በጣም ተገርሞ በጣም ታላቅ ሰው ነበር የጠበቁት አቤና ከቤ ሲባል በአካል ስለማያውቁ። ሁለቱ ወጣቶች ለእውቅናና ሽልማት የበቁት ፈጥነው ቢመስልም በብዙ ውጣ ውረድ አልፈዋል። ገና ሀሳቡ ሲጠነሰስ የያሬድ የግል ሙከራ ብቻ ነበር። ቀልድ የሚያዘወትረው ያሬድ የራሱንም ሆነ ከሌሎች ቦታዎች ያገኘውን ቀልዶች በግል ገጹ ላይ ይጽፍ ነበር። ይህንን ጥረቱን ያደንቅለት የነበረው ትንሿ ማኑኤል ለምን አብረን እየሰራን ቀልዶችን በተከታታይ አናወጣም ሲል የአጋርነት ጥያቄ ያቀርብለታል። ያሬድ ይስማማል። ያኔ አበበና ከበደ የተባለው ገጽ ይወለዳል። ስሙን እንዴት መረጣችሁት ሲባሉ ትምህርት ቤት እንኳ ምሳሌ ሲሰጥ አበበና ከበደ መች ይቀሩና ሲሉ ምላሽ ይሰጣሉ። በወቅቱ የአስረኛ ክፍል ተማሪዎች ቢሆኑም ወደ ከፍተኛ ትምህርት ተቋም የሚያንደረድራቸው የመሰናዶ ትምህርት ቤት ትልቅ ፈተና ከፊታቸው ቢደቀንም በትርፍ ጊዜያቸው ቀልዶችን ከማጋራት አልተቆጠቡም። በአጭር ጊዜ ወዳጃቸው በዛና መቶ ሺህ ደረሰ። ሆኖም ይጠቀሙበት የነበረው የገጸ ባህሪያቱ ምስል ከኢንተርኔት ያለ ፍቃድ የወሰዱት ነበርና ፌስቡክ የቅጂ መብት ወይም ኮፒራይት ደንብን ጥሳችኋል ሲል ይዘጋባቸዋል። ሌላ ገጽ ከፍተው ሲመለሱ መላ ይዘይዳሉ። ከፌስቡክ ተሻግረው በመደበኛ ድረ ገጽ ቀልዶቻቸውን ለማቅረብ ሰዎች ሲያነጋግሩ እነርሱ ከሚጠቀሙበት ስም ጋር የሚመሳሰል ገጽ ቴዎድሮስ በተባለ ወጣት በባለቤትነት እንደተያዘ ይረዳሉ። ቴዎድሮስን አፈላልገው ያነጋግሩታል። ስማቸውን ከአበበና ከበደ ቀለል ወዳለውና ላጠራሩ ወደሚመቸው አቤና ከቤ እንዲቀይሩት ይመክራቸዋል። የራሱን መደበኛ ድረገጽ ይዞ አብሯቸው ሊሰራ እንደሚችልም ይገልጽላቸዋል። ይህ አጋጣሚ ከአቤና ከቤ ገጽ ጀርባ ያሉትን ሰዎች ቁጥር ወደ ሶስት እንዲያድግ ምክንያት ሆነ። ዛሬ ደግሞ ታክሲ የለም። እንዲህ ባለ ታክሲ ወደ ቦሌ የሚሄድ ፈልጌ ነበር። ስንት ታስከፍለኛለህ? በቃ መቶ ሀምሳ ትከፍላለህ። ፍሬንድ ግባ። እሺ፣ ለሻንጣዎቹ ስንት ታስከፍለኛለህ? ረጀለሲ፣ ጣጣ የለውም ለሻንጣዎቹም አላስከፍልሽም። ውይ እግዚአብሔር ባርክ፣ በቃ ሻንጣዎቹን እሰድልኝ እኔ ብግሬ ይመጣለሁ። አቤና ከቤ ከጽሁፍና ከካርቶን ስል ተሻግረው በድምፅ መደመጥና በተንቀሳቃሽ ምስል መታየት የጀመሩት ባለፈው አመት ታህሳስ ወር ነበር። እስካሁን ሰባት አጫጭር ቪዲዮዎች ለአድናቂዎቻቸው ጀባ ብለዋል። ከዚህ ጉልህ ምርታቸው ጀርባ የ20 ዓመቱ የአዲስ አበባ ዩኒቨርሲቲ ኤሌክትሪካል ኢንጂነሪንግ ተማሪ ዛአማኑኤል አበራ አለ። አራተኛ የአቤና ከቤ ቡድን አባል የሆነው ዛአማኑኤል ከትምህርቱ ጎን ለጎን የሚያቀናብራቸው ቪዲዮዎች በራሳቸው የዩቲዩብ ቻናል እና ድረገጽ አማካኝነት ይታያሉ። በፌስቡክ፣ ትዊተር፣ ኢንስታግራም እና ጉግል ፕላስ የማህበራዊ መገናኛ ብዙሃን ገጾቻቸው ላይ የሚያጋሯቸዋል። የኢንተርኔቱን ዓለም ከተቀላቀሉ ዓመት ሊደፍኑ ቀናት የቀራቸው አቤና ከቤ አንድ ሚሊዮን ተከታይ ያፈሩት ገና መስከረም ሳይጠባ ነበር። በኢትዮጵያ የፌስቡክ ገጾች ይህን ያህል ተከታይ ማግኘት የተለመደ አይደለም። በአብዛኛው ከሕዝብ በተሰበሰበ ድምፅ አቤና ከቤን በዓመቱ የምርጥ ኮሜዲያን ዘርፍ የሸለማቸው ድሬትዩብ እንኳ አንድ ሚሊዮን ተከታይ ለማግኘት ሰባት ዓመት ወስዶበታል። የድሬትዩብ መስራችና ባለቤት ቢንያም ነገሱ ከአቤና ከቤ ፈጣን እድገት ጀርባ ያሉትን ምክንያቶች እንዲህ ይዘረዝራቸዋል የአቀራረብ ስታይላቸው የሰጧቸው ፊክሽናል ካራክተር እነዛ ሰዎች የሚነጋግ ወይም ዳያሎጋቸው ለየት ይላል፣ እኛ ከለመነው ውጪ በመሆኑ ያ በእርግጠኝነት ከፍተኛ ቦታውን ያሰጣቸው ነው። በእኔ ግምት ማስቀምጠው ያ ነው ዋና እና ፌስቡኩም ከከፈቱት በቅርብ ነው። የነሱ የከፈቱት ያው ከኛ ጋር ሲነጻጸር እኛ ሁለት ሺህ ስምንት ላይ ነው የጀመርነው ነው ፌስቡክን በወቅቱ ኦልሞስት ከአምስት መቶ ሺህ እንኳን የሚሆኑ ተጠቃሚዎች አልነበሩም በኢትዮጵያ የፌስቡክ እና አሁን ግን በስተዋል ረዲ አራት ሚሊዮን አልፏል። አሁን የፌስቡክ ተጠቃሚ በዛ ምክንያት የማደጋቸው ሚስጥር ፈጣን መሆኑ ይሄ ዋነኛው አንዱ ምክንያት ነው። ሁለተኛው ደግሞ ስራቸው ነው በፍጥነት እንዲያድጉ ያደረጋቸው። የአቤና ከቤ ተወዳጅነትን የተመለከተ ዮናስ አለማየሁ የተሰኘ የቴክኖሎጂ ባለሙያ የመስራቾቹን ጥረት ወደ ሌላ ደረጃ የሚያሸጋግር በረከት አምጥቶላቸዋል። በሰበብ አስባቡ ማህበራዊ ድረገጾች በሚዘጉባት ኢትዮጵያ በኢንተርኔት ተጠቃሚዎች ለመጎብኘት ፍቱን መፍትሄ የሆነውን ራሱን የቻለ አፕሊኬሽን ሰርቶላቸዋል። ይህ አበርክቶቱም የአቤና ከቤን ቡድን በአምስተኛነት እንዲቀላቀል አድርጎታል። እስካሁን ድረስ ሃምሳ ሺህ ያህል ሰዎች አንድሮይድ ለሚጠቀሙ ዘመናዊ ሞባይሎች የተሰራውን አፕሊኬሽን በተንቀሳቃሽ ስልኮቻቸው መጫናቸውን የቡድኑ አባላት ይናገራሉ። መንግስት በኢትዮጵያ የሞባይል ኢንተርኔት አገልግሎትን ሙሉ ለሙሉ ዘግቶ እንኳ አቤና ከቤን በመቶ ሺዎች ከመጎብኘት አሁንም አላገዳቸውም። በሳምንት አንድ ሚሊዮን ገደማ ሰዎች የሚመለከቱት ገጽ አሁን ላይ በ350 ሺህ ብቻ መወሰኑን መስራቾቹ ይናገራሉ። ሁሉ ነገር ወደ ነበረበት ሲመለስ ግን የጎብኛቸውና የተከታያቸው ቁጥር እንደሚያሻቅብ ተስፋ ያደርጋሉ። እስከዚያው ከቀርፋፋውና እንደ ልብ ከማይገኘው የኢንተርኔት አገልግሎት ጋር እየተንገታገቱም ቢሆን ቀልዶችን ከማጋራት ወደ ኋላ አላሉም። የዛሬው ዝግጅታችን በዚሁ ተጠናቋል። ተስፋ ለሞልደየስ ነበርኩ። ጤና ይስጥልኝ።